ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን፣ የዕለተ ቅዳሜ ጳጉሜ 3 2010 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታየነኝ፣ ብርሃን ኃይሉ ፕሮግራሙን ትመራለች። በአለም ዜና ይሆናል እንደወትሮው ፕሮግራማችን የሚከፈተው። ከዚያም ሁለት ቅንብሮች አዘጋጅተናል እኛ መሰረት አለ ሴቶች መልካም ግንኙነት የሚያበረታታ ይህንን የሚደግፍ ባህል እንዳለን ነው። እና በኦሮሞ ባህል ለምሳሌ አዶዬ ማለት ይሄኛው ነው የሴቶች የጠበቀ ግንኙነት እርስ በርስ ለመጠባበጥ፣ ለመደጋገፍ ብዙ ነገር ቃል የሚገቡበት ጥብቅ ጓደኝነት መሰረት ነው። በትግራይም ደግሞ አዳና የሚባል ባህል አለና ሴቶች አሁንም ጥሩ የሆነ ጥብቅ የሆነ ግንኙነት ስለመመስለ ሰሩትበት ባህል ነው። አክሊል ሶሎሞን እና ህሊና ብርሃኑ ይባላሉ ሁለቱም የሕግ ባለሙያዎች ናቸው። በዚች በጳጉሜ ወር በየዓመቱ አንድ ቁም ነገር ብንሰራባትስ ብለው ተማክረው የጀመሩትን ያካፍሉናል። ሌላም ዝግጅት አለን። ሙሉ ስራችሁ ግን በቃ ይሄው ልመና ነው? ሌላ ስራ የለም? ወፍ ጭጭ፣ ሰማይ ብልጭ ሲል የተጀመረ ነው። ሌላ አሚና ሲኮራ አዝማሪ ይሆናል ነው። ጥናሚል ድምጽ ታገኘ አዝማሪ ቢሆን ነው እንጂ ሌላ ነገር የለው ከዛ ውጭ ማረስም መነገድም የለም። የአሚና ገበሬ ፍየል፣ በሬ ታይቶ አይታወቅም ሲጀመር የባህር ዳሯ ዘጋቢያችን አስቴር ምስጋናው ከላሊበላዎችና ከባህላቸው ጋራ ታስተዋውቀናለች። አያመልጣችሁ። በዚህ መልክ እስከ አራት ሰዓት ድረስ ከእናንተ ጋር እንቆያለን። አብራችሁ እንድታመሹ እንጋብዛለን። መልካም ምሽት። ወደ ዜናው እንለፍ። እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኢትዮጵያ ሕዝብ አብዮታዊ ዴሞክራሲያዊ ግንባር የሥራ አስፈጻሚ ኮሚቴ ዛሬ ስብሰባውን መጀመሩ ታወቀ። ስብሰባው በመጪው ድርጅታዊ ጉባኤ ዝግጅት ላይ እንደሚያተኩርም ይነገራል። መለስካቸው አመሀ ተከታዩን አጠር ያለ ዘገባ አድርሶናል። የኢትዮጵያ ሕዝብ አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ የሥራ አስፈጻሚ ኮሚቴ ዛሬ ስብሰባ መቀመጡ ታወቀ። ኮሚቴው በመጭው ድርጅታዊ ጉባኤ ዝግጅት ሊከናወኑ በሚገባቸው ጉዳዮች ላይ ትኩረት ሰጥቶ እንደሚመክር መገናኛ ብዙሀን ዘግበዋል። ከዚህ ባሻገር በዚሁ በድርጅቱ አስራ አንደኛ ጉባኤ ላይ ሊቀርቡ በሚገባቸው ሪፖርቶች ላይም እንደሚነጋገር ታውቋል። ኮሚቴው ከዚህ ቀደም ባለው ስብሰባው በጊዜ እጥረት ምክንያት ሊወያይ ባልቻለባቸው አጀንዳዎችም እንደሚነጋገር ምንጮች ይናገራሉ። ኮሚቴው በአሁኑ ወቅት በሀገሪቱ የተጀመረውን ሁለንተናዊ የለውጥ ሂደት ተጠናክሮ በሚቀጥልበት ሁኔታ እንደሚወያይና ና ውሳኔዎችን እንደሚያደርግ ይጠበቃል። በሚቀጥለው አስራ አንደኛው የድርጅቱ ጉባኤ ድርጅቱ ከፍ ባሉ አገራዊ እና ድርጅታዊ ቁም ነገሮች ላይ ከፍ ያለ ፋይዳ ያላቸው ውሳኔዎች ይደርሳል ተብሎ እንደሚጠበቅም አስተያየት ሰጪዎች ይናገራሉ። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ኢትዮጵያ የባህር ኃይል እንዲኖራት ለማድረግ እንቅስቃሴዎች ተጀምረዋል አሉ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መከላከያ ሰራዊት ዋና ኤታ ማጆር ሹም ጀነራል ሰዓረ መኮንን። ጀነራል ሰዓረ ይህን ያሉት የሰሜን እዝ የሀገር መከላከያ ሰራዊት አዲሱን ዓመት ምክንያት በማድረግ በመቀሌ ከተማ ዛሬ ባዘጋጀው መድረክ ላይ መሆኑን በዚያ የሚገኘው ዘጋቢያችን ሙሉ ጌታ አጽባ ገልጾልናል። በቀጣዩ አዲስ ዓመት በኢትዮጵያ በዘመናዊ ቴክኖሎጂ የበለጸገ ሠራዊት ለመገንባት ታቅዶ እየተሠራ መሆኑን ጀነራል ሰዓረ ገልጸዋል። ለዚህም መንግሥት የተለያዩ አደረጃጀቶች ቀርጾ ሥራዎችን ጀምረዋል ብለዋል። ከእነዚህ አደረጃጀቶች መካከል ሀገሪቱ በ2011 ዓ.ም የባሕር ኃይል ለመገንባት የሚያስችል ሥራ የምትሠራ መሆኑ አንደኛው መሆኑን ተናግረዋል። የባሕር በር የሌላት ሀገር የባሕር ኃይል እንዳይኖራት የሚያግድ ነገር የለም ሲሉም አስረድተዋል። ብሔራዊ ጥቅም ለማስከበርም የባሕር ኃይል እንዲኖር መንግሥት ወስኗል። መከላከያ ሰራዊቱም ሥራዎችን ጀምሯል ብለዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መከላከያ ሰራዊት ዋና ኤታ ማዦር ሹም ጄነራል ሰዓረ መኮንን። አድማጮች በዚህ ዜና ላይ በመጭው ሳምንት ሰፋ ያለ ዘገባ እናቀርባለን። ይህ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የኢራቅ ፓርላማ ባስራው ሁከት በትንሹ አስራ ሁለት ሰዎች የተገደሉበትን ሁኔታ አስመልክቶ ለመምከር ዛሬ ስብሰባ ጀምሯል። ሕዝብ ለበርካታ ቀናት ተቃውሞ ሲያሰማ የቆየው የመሠረታዊ አገልግሎቶችን መዳከም፣ ሥርዓትነትንና ሙስናን በተመለከተ መሆኑ ተዘግቧል። የፈረንሳይ ዜና አገልግሎት ኤኤፍፒ በዚህ ሳምንት የተቃውሞ ሰልፉን የቀሰቀሰው በአስራ ውስጥ ሰላሳ ሺህ ሰዎች የተበከለ ውሃ ጠጥተው መታመማቸው መሆኑን ዘግቧል። የሀገር አስተዳደር ሚኒስቴር በከተማይቱ የአስቸኳይ ጊዜ አዋጅ አውጥቷል። ትላንት በመቶዎች የሚቆጠሩ ተቃዋሚ ሰልፈኞች በባስራ የሚገኘውን የኢራን ቆንሲላ ጽሕፈት ቤት ወርረው ካበቁ በኋላ እሳት ለኩሰውበታል። ኢራን ትውጣ፣ የኢራቅ ነጻነት ይመለስ ሲሉም ድምፃቸውን አሰምተዋል። የኢራቁ ውጭ ጉዳይ መስሪያ ቤት ቃል አቀባይ አህመድ ማህጁብ ስለዚሁ ሲናገሩ ዲፕሎማሲያዊ ሚሽኖችን ኢላማ ማድረግ ተቀባይነት የለውም፣ የኢራቅን ፍላጎት አይደለም ብለዋል። ዩናይትድ ስቴትስ በበኩሏ ሁሉም ወገኖች የጸጥታ ኃይሉን ጨምሮ በሰላም ተቃውሞ የማድረግን መብት እንዲጠብቁና የዲፕሎማቶችንና ኤምባሲዎችን ደህንነት እንዲጠብቁ በውጭ ጉዳይ ሚኒስቴር ቃል አቀባይዋ በሄዘር ኖሮት አማካይነት አሳስባለች። የፕሬዝደንት ዶናልድ ትራምፕ የምረጡኝ ዘመቻ አማካሪ ጆርጅ ፓፓዶፕሎስ ትላንት በ14 ቀናት እስራት እንዲቀጡ ተፈርዶባቸዋል። ብይኑን የሰጡት ዳኛ ፓፓዶፕሎስ የግሉን ፍላጎት ከሀገር ፍላጎት በላይ አድርጓል ብለዋል። በዘመቻው ወቅት የትራምፕ የውጭ ፖሊሲ አማካሪ የነበሩት ጆርጅ ፓፓዶፕሎስ ሮበርት ሙለር በያዙት ምርመራ ጥፋተኛነቱ ተረጋግጦ የታሰረ የመጀመሪያው ሰው ሆነዋል። በመጨረሻም ፍሎረንስ የተባለው ከባድ ውሃ የቀላቀለ አውሎ ነፋስ በአትላንቲክ ውቅያኖስ ላይ ጥንካሬ እየጨመረ በመገስገስ ላይ ነው። ይህ ከባድ አውሎ ነፋስ ነገና በሚቀጥሉት ቀናት ጊዜ ውስጥ ከፍተኛ ውድመት ማድረስ ወደሚችል ኃይል እየተቀየረ ይመጣል ሲሉ የአየር ትንበያ ባለሙያዎች ያስጠነቅቃሉ። እየተጠናከረ የሚሄደው ፍሎረንስ በቅድሚያ ቤርሙዳን ከመታ በኋላ ከፊል የዩናይትድ ስቴትስ ምስራቃዊ ግዛቶችን ያዳርሳል ተብሏል። ሕይወት ለማጥፋት ይችላል ሲሉም ተንባዮች ስጋታቸውን ይገልጻሉ። ፍሎረንስ አውሎ ነፋስ በአሁኑ ወቅት በሰዓት የአንድ መቶ ኪሎ ሜትር ፍጥነት እንዳለው ተገልጿል። ዜናው አበቃ። የዓለም ዜናዎቹን አደመጥን። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። የሴቶች መልካም ግንኙነትን የሚያበረታቱ ባህላዊ መሰረቶችን መነሻ በማድረግ እህትማማችነትን የሚያጠናክር የማህበራዊ ሚዲያ ቅስቀሳ ለአምስት ቀናት እየተካሄደ ነው። የቢጫዋ እንቅስቃሴ በእንግሊዝኛ የሎ ሙቭመንት የሚባለው አባላት የጳጉሜ ንቅናቄ በሚል ሀሳብ በማህበራዊ ሚዲያ የማስተሳሰር መላ ይዘው ቀርበዋል። ጽዮን ግርማ ዝርዝሩን ይዛለች። እህትማማችነትን ሴት ለሴት የመተጋገዝ ባህልን ለማበረታታት እህቴ በሚለው የአማርኛ ቃልና ሐሳብ ላይ አዶዬ የአፋን ኦሮሞ ቃልና ባህልን አካተው አዳነይን ደግሞ ከትግረኛ ቃል መርጠው የሴቶችን ጓደኝነትና መልካም ግንኙነትን ለማጠናከር በጳጉሜ ወር ንቅናቄ መጥተዋል። ወጣቶቹ ወደ ሰላሳ የሚሆኑ ወጣት የተማሩ ሴቶችን አሰባስቦ የያዘው የቢጫዋ እንቅስቃሴ ቡድን አባላት በማስተ ማር በማንቃትና በሰብአዊ መብትና በስርዓተ ጾታ ጉዳዮች ላይ ይሳተፋሉ። የጳጉሜ ወር የአምስት ቀን እንቅስቃሴያቸው የዚህ ስራቸው አካል እንደሆነም ይናገራሉ። አክሊል ሰለሞን የሰብአዊ መብቶች ህግ ባለሙያና መምህርት ናት። ህሊና ብርሃኑም የህግ ባለሙያና መምህርት ናት። በስርዓተ ጾታ ህግ ላይ አተኩራ ትሰራለች። ሁለቱም በሀገር ውስጥና በውጭ ሀገር ዩኒቨርሲቲዎች ትምህርታቸውን ተከታትለው ወደ ኢትዮጵያ ተመልሰው ለሌሎች ሴቶች ማስተማር ማሳወቅና የማህበራዊ አገልግሎት ይሰጣሉ። በማህበራዊ ሚዲያና በተለያዩ የውይይት መድረኮች ላይ እያደረጉት ስለሚገኙት እንቅስቃሴ ጠይቄያቸዋለሁ። አክሊል ሰለሞን ስለ ጳጉሜ ንቅናቄ ከምታብራራበት ትጀምራለች። የጳግሜ ንቅናቄ አላማው በጾታ እኩልነት ላይ የተለያዩ ጉዳዮችን እያነሱ ውይይትን መፍጠር መድረክ መፍጠር ነው። በዋናነት አላማው ብዙ ርዕሶችን ያነሳል እና በነዛ ርዕሶች ዙሪያ እየተወያየ አዲስን አመት ልክ ጳግሜ መጨረሻ ወር እንደመሆኑ መጠን ጳግሜን ደግሞ በተሻለ ተማና በተሻለ ንቃት ለመጀመር ነው። ፋቅመ ይንቅናቂ ምን አደርገው በዋናነት አላማ ህሊና እዚህ ላይ የምትጨምሪው ነገር አለሽ? የጳጉሜ ወር የመጨረሻ ወር ነው አንደኛው። ሁለተኛ የሁሉም ወር ጽታም በተመለከተ መወራት አለበት ብለን እናስባለን። ከመስከረም እስከ ጳጉሜ ነገር ግን የመጨረሻው ስለሆነ አመቱን ሙሉ ያላረግናቸው የቆጡ የቀሩ ነገሮች ካሉ እኩልነትን በማምጣት በተለይ ደግሞ የስራት እኩልነትን በማምጣት የቀረ ያላረግነው ነገር ካለ እንደሚተዋወስ ና ሰቡ ነቃ ብሎ መልካም የሆነ አመት እንዲጀምር ስበለጠ ደግሞ ችቶችና የስራጥ በጉዳይ እንዳይረሳ እንዳይዋጥ የምናረገው ማለት ነው። እዚህ የቅስቀሳችሁ ላይ የተጠቀማችሁት የቅስቀሳ መንገድ አለ። ለምሳሌ እህቴን በአማርኛ ወደ ኦሮምኛ ና ወደ ትግርኛ ቀይራችሁ እነሱን ነገሮች ቀስቀሳ ያረጋችሁበት ነው። እና እስቲ አክሊል ንገሪን ስለ እነዚህ መልእክቶች ተቋድሞ የምናደርገው ምንድነው? አምስቱን ቀናቶች ለተለያየ ነገር እንመድባቸዋለን እና የተለያዩ ርዕሶች እንሰጣቸዋለን እያንዳንዱን የመጨረሻውን የአምስተኛውን ቀን ደግሞ ለሚቀጥለው ዓመት ለጾታ እኩልነት ምን አይነት አስተዋጽኦ እንደምናበረከት ቃልኪዳን የምንገባበት ቀን ነው። የመጀመሪያው ቀን በሴቶች መካከል ትማማችነትና መልካም ግንኙነትን የማበረታታት ነበረ። ብዙ ጊዜ ምንድነው የሴቶች ግንኙነቶች ልክ መጥፎ እንደሆኑ ተደርጎ በማህበረሰቡ የሚነገራል። ሚዲያም ደግሞ ይህም ነው የሚያሳየው ብሎ ፊልሞቻችን፣ ድራማዎቻችን የሚያሳዩት የሴት ግንኙነቶች ጓደኝነትም ሆነ በሌላ በስራ መደብ ቢሆን ግንኙነቶች ጥሩ እንዳልሆኑ ነው። እና ይህንን ሀሳብ የመቀየር ሴቶች መካከል ጥሩ ጓደኝነት፣ ጥሩ ግንኙነት እንዳለ የማስተዋወቅ፣ ከዛም ደግሞ ማበረታታት ሴቶች ለእርስ በርስ እንዲጠቃቀፉ እንዲጠባበቁና አንዳቸው ለአንዳቸው መከታ እንዲሆኑ የማበረታታት ነገር ነበረ። ለዚህም እህት ማማችነትን የማበረታታት አላማ ብለን እህቴ እያለን ሴቶች መልካም ግንኙነት ያላቸው ከማ ጋር፣ እንደሆነ ከማን ሴት ጋር እንደሆነ እንዲነግሩን ነበር ያበረታታ ነው። እና የተለያዩ ጥናቶች ሲሰሩ በሴቶች ንቅናቄዎች ላይ ያወቅነው ነገር ምንድን ነው? ባህላዊ እኛ መሰረት አለ ሴቶች መልካም ግንኙነት የሚያበረታታ ይህንን የሚደግፍ ባህል እንዳለን ነው። እና በኦሮሞ ባህል ለምሳሌ አዶዬ ማለት ይሄኛው ነው የሴቶች የጠበቀ ግንኙነት እርስ በርስ ለመጠባበጥ ለመደጋገፍ ብዙ ነገር ቃል የሚገቡበት ጥብቅ ጓደኝነት መሰረት ነው። በትግራይም ደግሞ አዳና የሚባል ባህል አለ ና ሴቶች አሁንም ጥሩ የሆነ ጥብቅ የሆነ ግንኙነት ለመመስረት ሰሩትበት ባህል ነው እና እነዚህም ባህሎች የማሳደግ የመኮትኮት ነገር እንሰራ ና በሴቶች መካከል ያለውን እህትማማችነትና የመደጋገፍ ባህል ብናዳብር ይህንንም የተለመደ መጥፎ ግንኙነት አላቸው ሴቶች የሚለውን ነገር አስተሳሰብ መቀየር ብለን ነው። ህሊና ምን ያህል ተሳትፎ አገኛችሁ በዚህ በማህበራዊ ሚዲያው ላይ? አዶዬ አዳነይ እህቴ የሚል አድርጋችሁ ፎቶዎችን የአንቺ እህት ማናት እህትማማችነት እንደዚህ የሚሉ በምስሎች የታገዙ ቅስቀሳዎችን ስታደርጉ ነበር ና ሌሎች ሰዎች ተሳትፎ አደረጉ ወይ? ሀሳባቸውን ሰጡበት ወይ? ያው እኛም ይህንን ማድረግ የሚፈልገው ከኛ ውጭ ላለ ላለ ሰው ነው። እርስ በርሳችን ለመደጋገፍ ወ አስራ አምስታችን ይሄን ያህል አድርገን ለመታየት ሳይሆን ከኛ ውጭ ያለው ሰው ምን ያህል ተሳትፏል የሚለውን ነው የምናየው። እና ትናንትና በእህትማማችነት የሚለው አይዲያ ለብዙ ሰው ተቀባይነትን አግኝቷል። ብዙ ሰው ፈልጎታል፣ ይወዶታል። እንዳየነውም ደግሞ ፌስቡክ ላይ ብዙ ሰው ሼር አድርጎታል። ከምንም በላይ እኛ ከምናስበው እና ከጠበቅነው በላይ የራሳቸው ያደረጉት ብዙ ሰዎች አሉ በራሳቸው መልኩ ወስደው በራሳቸው መልኩ አቅርበውት እኛ እንዲያውም በጣም ወደ ነው ወደ ራሳችን ያደርግላቸውን ሰዎች አሉና ከምናስበው በላይ ትልቅ ተቀባይነትን አግኝተዋል ብለን እናስባለን። ያየ ነው ምሱም ነው። ይህንንም ደግሞ ትራክ ለማድረግ ሀሽታጎች እንጠቀማለን። የጣሚ ንቅናቄ፣ የጣሚ አክቲቪዝም ኢትዮጵያ ያንዱትን እና በዛ ስር ስናይ ብዙ ሰዎች እንደተሳተፉ ለማየት ይችለናል። ከስርዓተ ጾታና ከመብት ጋር በተያያዘ እንደዚሁም በማህበራዊ አገልግሎት ላይ በቢጫዋ እንቅስቃሴ፣ በሴታዊነት፣ እንዲሁም በሌሎች እንደዚህ ከስርዓተ ጾታና ከመብት ጋር በተያያዘ ከሚሰሩ እንቅስቃሴዎች ጋር አትታጡም። ና እስቲ የእናንተን ስራ ና ከሌሎች ጋር ያላችሁ ተሳትፎ ምንድን ነው? ህሊና ከትማማችነት ትላንት ና በአውራ ነፈል በጣም ግማማ ሰው ሲመን ከዘጠኛ ክፍል ጀምሮ አብረን የተማር ነው። ከአንደኛ አመት ጀምሮ ደግሞ በጣም አብረን ቀርበን ምንሰራ ነበር። በደንብ የምንተዋወቃለን። እንደ አክል ሲቆጣኝ ምዘራ ሰው ያለ አይመስለኝም እና በብዙ ነገር እርስ በርስ የምንደጋገፈው ነው። ስለዚህ ይሄንን ነገር እኛ ስንጀምር ንቅናቄውን ስንጀምር አንድ ቦታ ብቻ የሚሰራ አይደለም። ሁሉም ብዙ ሰው ይጠራሻል፣ ብዙ ቦታ ትፈለጋለሽ። እኩልነት ጥያቄ ደግሞ ከምንም በላይ የፖለቲካም ጥያቄ ነው እና በተለያየ መልኩ ስለሚመጣ በተለያየ ቦታ በተጠራንበት ቦታ እኛም ራሳችን ደግሞ ሰው የምናሰባስብበት አቅም አለን። ባለንበት ቦታ ሁን እንገኛለን። የልሙበት መጀመሪያ ችል ሊሆን ይችላል። ከዛ ውጭ ደግሞ አንቺ እንዳልሽው ሴታዊት አለ። ከሴታዊት ውጭ ደግሞ ረግስ እየመጡን አሁን ስራ ስጡታን ወደፊት እናራምዳለን። ወደፊት ይዘነው እንሄዳለን ከፍ ማድረግ እንችላለን። ወይም ሰዎች በምጡ ቁጥር እኛ የምንችለውን ያህል እንደግፋለን። በሰበሳችን እንደረጋግፈን ነው እየደረስ ነው ማለት ነው። በንቅናቄ ዙሪያ ያለ ሌላ ያየሁት እንቅስቃሴ አለ። ልብሶችን በዚህ ቀናት ውስጥ እርዳታ ለግሱ የሚሉ ማስታወቂያዎችን አይቻለሁ። አክሊል ከሱ ጋር ያላችሁ ተሳትፎና ግንኙነት ምንድን ነው? የተጀመረው እንኳን ከኛ ውጭ ነበረ፣ ግን እኛም ደግሞ ይህንን አጋጣሚ በመጠቀም በጎጂና በጎጆ ለተፈናቀሉ ወገኖች ልብስ የማሰባሰብ ስራ ሊሆን ይችላል። ማገዝ ፈልገን ነበረ። ነው ከክሎዝ ድራይቭ ከሚለው እንቅስቃሴ ጋር በመተባበር ልብስ እያሰባሰብን ነው፣ ተፈናቀሉ ወገኖች እና በጣም ብዙ ልብሶች ሰብስበናል። አሁንም ግን አላለቀምና እየሰበሰብን ነው ያለ ነው። ምን ያህል ናችሁ? ምን ያህል ሴቶች፣ ምን ያህል ወጣቶች ናችሁ? በአጠቃላይ በቢጫው እንቅስቃሴ ወይም ሙመንት መመንት በምንለው ከሆነ በዋናነት የቀን በቀን እንቅስቃሴውን የምንሰራው ሰዎች ጥቂት ነን፣ ወደ ሰላሳ እንጠጋለን። ከዛ ውጭ ደግሞ በበጎ ፈቃደኝነት በተለያየ ዝግጅት ሲኖረ የሚጠቅፉንን ሰዎች አሁነሱም ቆጥረን ስንት የማንጨርስ ቁጥር እንትን አንለውም፣ ግን በዋናነት እንቅስቃሴው እንትን የምንለው ወደ ሰላሳ እንሆናለን። ሁለታችሁም መምህራን ናችሁ። ዩኒቨርስቲ ውስጥ ታስተምራላችሁ። በተለያዩ የኢትዮጵያ ቦታዎች ትንቀሳቀሳላችሁ። አዲስ አበባ ውስጥ መቀመጫችሁን አድርጋችሁ ሰፋ ያለ እንቅስቃሴ ታደርጋላችሁ። ና ህሊና፣ አሁን እንደ ዋና ዋና የምታያቸው የሚታዩ የወጣቶችና በሴቶችም ላይ አተኩራችሁ ስለምትሰሩ ችግሮች ምንድን ናቸው? ዋና ችግር ምለው ከለውጥን ጀምር ስ ጥያቄና የወጣቶች ጥያቄ ለውጥ የሚገባው አይመስላል እንደ ሀገር ደረጃ ለለውጥ ቦታ ሲሰጥ ሌላ ሌላ ለውጦች ነው እንግዲህ ሴቶች ላይ ያለው የእኩልነትን ጥያቄ ለውጥ አስፈልጓል ብን አላስብም። ስለዚህ ከሱም ጀምራል። የሴት ጥያቄ የሴት የሴትሲያል ጥያቄ የፖለቲካ ጥያቄ መሆን ካልቻለ የመጀመሪያው ችግር፣ ትልቁ ችግር የሚሆነው እሱ ነው ማለት ነው። በተለይ ደግሞ ወጣት ሴቶች፣ ሴት ሲባል ትዝ የሚለን ትላልቅ ሴቶች፣ ወጣት ሲባል ደግሞ ትዝ የሚለን ወንድ ወጣቶች ከሆነ ሴት ወጣቶች መሀል ላይ ተጥለው በመሀል ላይ ቆመን ያሉት ማለት ነው። እና እሱ አንደኛው ችግር ነው ብዬ አስባለሁ። ሁለተኛ በሀገር ደረጃ በጣም ወደኋላ የቀረንበት ሕግ መሻሻል ላይ ነው። ምናልባት እኔም አክሄልም ከሕግ ባግራውንድ ስለምንመጣ ሕግ ተምረን ስለሆነ ሕግም ስናየው ብዙዎቹን ሴቶች የሚጠብቅ አይደለም። እና ሴቶች ላይ ያለው መላላት በጣም ያሳስበኛል። ሶስተኛው ንቃት ይሁን ይችላል፣ ለመንቃት አለመፈለግም አለ። በባህል በቋንቋ፣ በአገላለጽ በየቀኑ የምናየውን እና ኢትዮጵያ ሚስቶችን ሀብቷ ሚስቶችን ሀይል የምትበላ ሀገር ናት ብዬ ነው የማስበው። እንግዲህ ኔ ፍልሰቱ ይሆን ይችላል ግን በብዙ መልኩ ትምጣለች እንኳን በመንግስት ፖሊሲ የሚያልፉ ሰዎች ይቅርና፣ እንኳን በመንግስት ህግ ርዳታ የሚያልፉ ሰዎች ይቅርና ያገኝበት ማህበረሰብ ከምንም በላይ ቀና ሆኖ የሚያደግበት ሚፈልግ ነበር። ቤተሰቦቻችን በጣም ይደግፉን ነበር። ራሳችንንም በጣም እንደግፋለን እርስ በርስ

ለምትባለው ሴት ይቅርና ማለት ነው። ስለዚህ ይሄን ያለው ይሄ ችግር ነው ብዬ አስባለሁ። አክሊልስ እንደው በአንቺ በኩል የምታነሻቸው የሚታዩ የማህበራዊ ዋነኛ ችግሮች መቀረፍ አለባቸው ከወጣቱም፣ ከሴቶችም፣ ካስተሳሰብም እንደዚህ የምትያቸው አንኳር ጉዳዮች አሉ? በጣም የሚያሳስበኝ እኔ አንድ ትልቅ ነገር የሴቶች ጉዳይ ሁሉ መጨረሻ ምን አየው ጉዳይ መሆኑ ነው። የሆነ ነገር ተሰርጥሎ ይደረስበታል ብለን ቆይ ቆይ ብለን ወደኋላ የምንቀፈው ነገር መሆኑ በጣም ያሳስበኝ። لنا ليلى بتقول بترجع ሕገ መንግሥት እኩል ነው ስለሚል የሴቶች መብት ተረጋግጧል በቃ የሚል የተዛባ በጣም አመለካከት አለ። አሁን ላይ በተለይ በጣም የጎዳን ያለው ግን ይሄ ነው። በቃ ሴቶች እኮ እኩል ሆናችኋል እኩል ናችሁ ተብላችኋል፣ እና ምን እንደምትፈልጉት የሚል የሴቶችን ጥያቄ የሴቶች ላይ ያለውን የበታችነት፣ እኩል ያለመሆን ነገር ያለመረዳት በጣም ትልቅ ችግር አለ እና ይሄ ደግሞ አስተሳሰብ በጣም የጎዳን ነው የበለጠ፣ ምክንያቱም ጥረቶችን እያስቀረ ነው ተሟልቷል ተብሎ ጥረት እንዳይደረግበት በጣም እንትን እያለ ነው እና ሰዎች እንደውም አሁን ሴቶችን ጉዳይ ስታነሺ ደግሞ ምን ፈለጋችሁ ውስጥ ከመባል ድረስ እያደረሰ ነው ያለ በጣም የተዛባ አመለካከት አለ ና ብዙዎችም ሚና ጠቀሳቸዋለች። ያው ሴቶች በጣም ድርብርብ የሆነ ችግር ነው ያለባቸው እና ከዚህ ሁሉ ግን በጣም የሚያሻሽበን ሁለት የሆነ ታይም ነው ማህበራዊም ነው ኢኮኖሚያዊ ነው ብዬ የማስበው ነገር በሁሉም አንግል ጨርሳችኋል፣ በቃ ተደርጎላችኋል ተብሎ የማሰቡ ነገር በጣም ያሳስበኛል። ሌላው ያው እንዳልኩሽ ወደ ጎን የመቀፍ ሴቶች ነገር ይደረስበታል ተብሎ አለመታሰቡ የአገር የሀገር ጉዳይ መሆኑ ራሱ በጣም በቀጨጨ መልኩ ነው የሀገር ጉዳይ ራሱ ተደርጎ ሲታሰብ በጣም ቀለል ተደርጎ ነው የሚታየውና እንዳንጎጋሪ ጉዳይ አስቸኳይ አሁን መታየት ያለበት ነገር መስሎ አይታየንም እና ብዙ በሀገራዊ በዜግነት ጥያቄዎች ላይ የሴቶች ጉዳይ ወደኋላ የማለት ነገር አለና ከነዚህ ነገሮች ጋር ያለውን በሙሉ ትስስር አለማየታችን በጣም የሚያሳስበኝ ጉዳይ ነው። ሁለታችሁም ችግሮቹን አንስታችሁታል። እነዚህን ችግሮች ለመቅረፍም ይመስለኛል እነዚህን እንቅስቃሴ የምታደርጉትና ሌላ ጊዜ በስፋት ይዘናችሁ እንመለሳለን። እንቅስቃሴያችሁን ማሳወቅ፣ ማስተማር የምትፈልጉትን ጉዳይ አንስታችሁ በሌላ ውይይት ታለ እንመለስበታለን። ለዛሬ አክሊል ሰለሞንና ህሊና ብርሃኑ ለሰጣችሁን ማብራሪያ በጣም እናመሰግናለን። ጽዮን ግርማንና እንግዶቿን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። በአንድ ሙዚቃ እረፍት እናድርግና ወደ ቀጣዩ ዝግጅት እናልፋለን። I'm a kid. can the mystery. Yeah. Yeah, I've and i'm የአዲስ ዓመት ዋዜማ እንደመሆኑ ደግሞ አንድ የአዲስ ዓመት ዜማ እንጋብዛችሁና ወደ ቀሪው ዝግጅታችን እናልፋለን። ቴዲ አፍሮ አበባዬ ሆይ ይላል በኢትዮጵያ ትንሣኤ Zaman and Olaf,

I'm part Bersama ditemukan

በመግቢያው ባጭሩ እንደሰማችሁት ዛሬ የባህርዳሯ ዘጋቢያችን አስቴር ምስጋናው ላሊበላዎች በተለምዶ አሚናዎች እና ጥንታዊ ባህላቸውን የሚያስተዋውቁን እንግዶች ይዛ ቀርባለች። አብረና ድምጥ የዘር ሀረጋቸውን የሚመዙት ከንጉሥ ላሊበላ ነው። ከልመና ውጭ ሌላ መክሊት የለንም ባዮች ናቸው። ምንነው ነው ሲባሉ መልሳቸው የአባቶቻችን ነዋ ነው። የሚሉት በተለምዶ አሚናዎች፣ በሌላ አጠራር ላሊበላዎች እየተባሉ የሚጠሩ ማህበረሰቦች። አሚናዎች ወይም ላሊበላዎች በሀገራችን በትግራይ በኦሮሚያና በአማራ ክልሎች በተለያዩ ቦታዎች ተበታትነው የሚገኙ ማህበረሰቦች ናቸው። ድሮ ድሮ ገና በሌሊት ወፍ ጭጭ ሳይል ጎህ ሳይቀድ ነበር የሚለምኑት። ዛሬ ግን ጠራራ ፀሐይን መርጠዋል። ከረፈደ ያገኘሁት ሰውነት ለገሰ በአንድ ግለሰብ መኖሪያ ቤት ላይ በር ላይ ቆሞ የሙገሳ ቃላቱን እንዲህ ሲያወርድ ነበር። እንኳን ተገናኘን የዘረ መልካም አገለት አይድረሰው አድሮ ይገናኛል። ሞት ያልቀደመው ሰው ጥሩ እንደ በረል የማደፈር ሰው አይላለ የሚያበላ እንኳ ልሌለው ሰው እጅህን አዝናም ነው ወይ ለስንቱ አደረሰው ተልጇች ጋር አይን አበባ ተምትወዳ ሚስት ተባለ ቤት ጋር ታገኘው ደና አንዱን ልብሳ አልብሰኝ ይቅርብ ይበልና፣ ለሚሰጥ ሰው ስም ምን አይነት ሙገሳ ነው የምትሰጠው? አሁን እንግዲህ ስጦታዬን እቀበላለሁ። እሺ እግዚአብሔር ይስጠልን፣ እግዚአብሔር ይስጠልን፣ እግዚአብሔር ይስጠልን፣ እግዚአብሔር ይስጠልን። እግዚአብሔር ይሰጦ ቅፉን አረቆ መልካም መርቆ በጠፋ ጠግቶ በጎደለ ሞልቶ ይስጥልን። ምቀኛ ቢመቀኝ ጥላ ተቢዋሽ አምላክ አርጎ ትልቅ አትሆንም ትንሽ ምቀኛ ከንረረ ሸረኛ ሐረረ የተቀመጥክበት ቦታው መሰከረ። ይኸው ተመልከቶ አበባው ሲያምር ሌት እንደ ጨረቃ ቀን እንደ ጀንበር ሳይሰጥ ለሚቀር ሰውስ ምንድን ነው የምትለው? ሳይሰጥ ለሚቀር አሁን እዛው ምን ባሰጡ ብታሰናብቱ እንኳን አትቆሙ ብትሉ እኮ ምንም ጉዳት የለውም፣ እልና እዛው ጎረቤት እሄዳለሁ። ጎረቤት እሄድና በእናን ተማድሎ ባለማረጉ ሰው ብዬ ልመናያን ቀን ስቀጥል እንኳን ተገናኘን የዘረ መልካም ልጅ ገለታይ ድረሰው አድሮ ይገናኛል። ሞት ያልቀደመው ሰው አሽሙሬን መጀመሪያ ነው ባለጌ ቢከብር አይጠጣም ማህበር። ያዩ ልጅ ደግነው ምንም ጦም ቢያድርህ ያዩ ልጅ ደግነው ዝናውን ይወዳል። ንፉግ ለመንገዱ እያየን ያገዳል። በእናት በአባቱ ቤት በመስጠት ያደገ ያበላል ያጠጣል እያደገደገ። በእናት በአባቱ ቤት መስጠት ያላየ ሰው ሲያሞግሱት ያውቅ ቢያሙት ወዳይ ብሰው ላየ ትልቅ ዘር ያዩ ልጅ ደግነው ይገኛል በውሉ ቢያገይ በገንዘቡ ቢያጣ በምግባሩ እንግዲህ እሱ አሽሙር ነው። ሰውነት ለገሰ ከጎጃም ደጀና አካባቢ ነው የመጣው። ኑሮ በሙሉ ልመና ላይ ነው የተመሰረተው። ታሪኩን እንዲያጫወተኝ ጥቂት ጊዜ ለመንኩት። በቆይተዬ ግን ታሪክን፣ ባህልን፣ እምነትንና ጥበብን ተማርኩበት። ይሄው ልናንተ ማካፈልኳችሁ። ጥያቄን ስጀምር ልመና ወይስ ስራ የቱን ልምረጥልህ? አልኩት። ወደ ስራችን ልንር ነው ለምንል ተቤታችን ስንወጣ፣ በበጋም ቢሆን አያችንን ጭነን ስንድ ወደ ስራችን ልንር ነው ጀመርከው ምን እንግዲህ ዓመተ ምሕረቱ ምን ላይ እንደሆነ እንጃ። እኔ 18 አመት ወደዚህ አውልምና ላይ ነው ያለው። ወላጆች እያየህ ነው ያደገው። አው እነሱን እከተላለሁ። ያው በበጋም ያው ገጠር ሀያ ያጠብቃለሁ። እነሱ የሚሉትን እከተላለሁ። ተዛዋዲያ ግጥሙንም ምኑንም ተነሱ ተማሩከው። ያው ብዙ ጊዜ ከተማ ላይ የምትታዩት ክረምት ላይ ነው። ለምንድን ነው ክረምትን የምትመርጡት? ከተማ ስለምናሳልፈው ነው፣ ክረምቱን በበጋ ገጠር ነው። እህል አዝመራ ይወቃል፣ ገጠር ነው። ምን ለምን በክረምት ግን ከተማ ያው የመንግስት ሰራተኛው ምኑም ረፍት ነው። ምንድን ነው ያው በክረምት ከተማ ነው የምናሳልፍ። ሙሉ ስራችሁ ግን በቃ ይሄው ልመና ነው፣ ሌላ ስራ የለም። ወፍ ጭጭ ሰማይ ብልጭ ሲል የተጀመረ ነው። ሌላ አሚና ሲኮራ አዝማሪ ይሆናል ነው ጥናቤል ድምፅ ታገኘ አዝማሪ ቢሆን ነው እንጂ ሌላ ነገር የለው። ከዛ ውጭ ማረስም መነገድም የለም። የአሚና ገበሬ ፍየል በሬ ታይቶ አይታወቅም። ሲጀመርም የለው ትልቅ እንረዳው ነው እንጂ ታረስበት አይባልም። እና አሚናም ያው ልመና እንጂ የለው የለም ግን ለምን እንደምትለምኑ ታውቃላችሁ? ይሻለው ያው ይቆምጣችኋል ነው። ግን አሁን ትልቁን አረስተን የምመልሰው ትትወ ተቆምጦ ያየነው ነገር የለም። ብቻ እኔ ትቼን ልቆመጥ ነው የሰው መጀመሪያ ያልሆንም በማለት ያው በፍራቻ ሁሉም ያው በምህር ነው፣ በመለመን ያለ እንደው ለአንድ አመት እንኳን የሞከረው ሰው የለም። አቁሙ የለም። ያ ቢታይማ በእርግጥ መቁመጡን የምናረጋግጥ ነበር። እንደገናም ታልቆመጠው ደግሞ ሻል ሻል ያለው ወደ ስራ ለሚሰማራ ነበር። ብዙ እኮ አሁን በጉልበታችሁ ሰርታችሁ መብላት የምትችሉ ሰዎች ናችሁ። በአብዛኛው ላጎቱም ነበረን እንጂ ይሄው ይሆናል በማለት ነው እንጂ ሰርቶ መብላትን የመሰለ ነገር እኮ የለም። የሰው ፊት እኮ ነው። ግን አሁን ከዚህ ከልመና የምታገኙት ገቢ በቂ ነው ብለህ ትላለህ? ስማ፣ እየኖርንበት እየኖርንበት፣ አሁን በበጋ ስንትና ስንት እህል ጭነን እናስገባለን እኮ። አዎ፣ ቅርብ ቅርብ ዙሪያ ያለውን ጭነን እናስገባለን፣ ራቅ ያለውን እንሸጣለን። እና ያ እንኳን እኛን ለሰውም ተርፋለን። ዘራችሁ ግን ከየት እንደመጣ ታውቃል? ዘራችን የመነሻው እንግዲህ ያው ላሊበላ ነው የሚባለው። አሁን ከዛም በኋላ እንግዲህ በየቦታው ነው። አሁን በዚህ በመራ ቤቴም አለ። እና በሸዋ ላሊበላ እንባላለን። ስማችን በጎጃም አሚና ነው። በወሎ አባ ውዴ እንባላለን። በጎንደር አባ ነዝንዝ እንባላለን። ስማችን ይሄ ነው። ጋብቻስ እንዴት ነው የምትጋቡት? እርስ በራሳችሁ ነው ወይስ ወጣ በላችሁ ማግባት ትችላለ? አራ እርስ በራሳችን ነው እኛ፣ እስከ ሰባት ቤት ድረስ ጠይቀን ባይድ ነው። ከሌላ ሰው ጋር አንጋባም። አዎ። ለምንድን ነው ጋብቻ? ማ ይከለክለናል። እሱ ልመና ሊሄድ ነው ወይስ ይሄኛው እርሻ ሊገባ ነው? በዚህ ምክንያት አይሆንም። የራሳችሁን ዘር ነው የምታገባው? አዎ። የትም ቦታ የትም ሩቅ ቦታ ቢሆን ያው የራሳችንን ዘር ፈልገን ነው። ፍቅር እኮ ግን አስቸጋሪ ነው። አሁን እንደው ሌላ ልጅ አሁን ለምሳሌ ሌላ ከእናንተ ዘር ውጭ ፍቅር ቢያስቸግረው ምን ልታረጉ ነው? እ እንግዲህ እስታሁን እንጂ የለም እንጂ እንግዲህ አማየው ተበላሸ ማለት ነው፣ ሌላ ውስጥ ገባ። በቃ አንተ እንደው ስራውን ብትተው ትመርጣለህ ወይስ መቀጠል ነው የምትፈልግ? እኔ የእኔ እንኳን እድሜም እንግዲህ ገፋ እያለ ነው። እኔም የወለድኩት ልጅ አሁን ወደ ስራ ለሚሰማራ ደስ ይለኛል። ግን ይሄ ይሆናል በማለት ፍራቻ ውስጥ ነው ያለን። እስከ ለተሞት ነው ማለት ነው መለመን ያለብን? አዎ ሌላ ምን አለ ምንም አማራጭ የለም እኮ። የአሁኑ ዘመን ልጅስ እንደው የመለመን ፍላጎት አለው? ፍላጎቱ የላቸውም። ብቻ እንግዲህ እኛ ቀደም ያልኖች ደግሞ እንዲህ እንሆናለን የሚል ስፈራራቸው ስለምናስፈራራቸው ነው እንጂ ፍላጎቱ የላቸውም። እንኳን እነሱ እኛ በአሁኑ ዘመን ላይ እኛ ራሱ እየጠገንንና ያለን አስጠልቷላ። ነገሩም ተራቋል። አማርኛውም ተሰው የሚወጣ አማርኛም ሌላ ጉዳይ እየሆነ ነው። ያን ባህሉን መከተሉን ትቶ ሌላ አማርኛ እያዞረ ነው ያለ ያልተቀየረ ነገር የለም። ቀይሩ ለምን ሰርታችሁ አትበሉም ነው የሚሉን። በየቦታው እኛ ዝሙለና ከረም ይሄን ይዘን ተቀምጠናል እንጂ ያው በየቦታው ነው። አሁን ተቀባይነት የለም። አሚና ሲኮራ አዝማሪ ይሆናል ብለኸኛል እና መቀየር ብትፈልግ አዝማሪ መሆን አይከለክልህም። አይከለክለኝም ድምጽ ነው የሚጠይቅ። ያ ድምጻዊ መሆን አለብኝ እና ዘፈኑን መቻል አለብኝ። ድምጻዊ መሆን አለብኝ እንጂ ያስቢሆን ያው ስጡኝ አይደል። ለምን አለ አዝማሪም እንኳን ያው ስጡኝ ነው በዘፈን ተቀየረ እንጂ ስጡኝ ነው። ሰው ፊት ያውን ጣጥንጣጥ ብሎ ያው ስጡኝ ብሎ ተቀብሎ ነው፣ ሌላ ነገር ለውጥ የለውም አንዱ ነው። ስለዚህ አዝማሪ መሆን ማንም አይከለክልም። አዎ ድምጽ ማጣቴ ነው እንጂ ምንም የሚከለክለኝ ነገር የለም። ያው ስጡኝ ነው፣ ሌላ ነገር የለው። ግን እኮ አሁን ስትሰባው ድምጽ ቆንጆ ነው፣ ለዘፈን ይሆናል። አይ አልሆን ብሎ ነው እንጂ ሳልሞክረው ክረው ቀረሁ ብለሽ ነው። አልሆን ብሎ ነው። አዎን ተማሲንቆ ጋር ተነገሩ ጋር ሳየይዘው አልሆነም። ስላልሆነ ተውኩት እንጂ ስጡኝ ስለሆነ ምንጊዜ የሚያው ነው እንደው ግጥሙንስ፣ እንደው ከየት ነው የምታገኙት? የተሸመደደ ነው ወይስ አዳዲስ ነገር ትጨምሩበታላችሁ? ግጥሙን እኛ እንደሆን እንደሆነልን ነው ታገኘን ተዚች ውን ፈጠር እናረጋታለን። በቅጠሉም በሳር በቅጠሉም በቤቱም እንገጥማለን። በአዲሱ ቤትም አዲስ አለም ይጓበት እንላለን። ግጥም እዛው እየፈጠርን ነው በአብዛኝ በስተቀር፣ ያው ስንከታተል አባቶቻችን ያዎችኑ የሰማናትን የያዝናትን ያችናል። በቃ ሌላ በትምህርት የለ በምን የለ ተከትለን ያጠና ነው ለልመና የምትወጡት በጣም በደረቁ ሌሊት ነው። ድሮ እንደም በጣም በሌሊት ነበረ፣ እና አሁን አሁን እንደውም ከነጋ እየመጣችሁ ነው። እና ለምንድን ነው በሌሊት የምትወጡት? አማ ባህሉ ነው። ደስ የሚል ሌሊት ነው። አሜና ና ጅብ ተነጋ ያምርበትም ነው የሚባል አሜና ና ቅቤ የተሞቀው አይረባም ነው። ሌሊት ይነሳል፣ እንደ ተኙ ይገጣጥማል፣ ይጮኋል። የዛን ጊዜ እንዳሁኑ ሰውም አልናቀውም ነገሩን። ብድግ ይላል፣ መብራቱን ያበራል፣ ይከፍታል፣ ይሸልማል፣ ይመረቃል፣ ተመርቆ ይሄዳል። በዚህ ምክንያት ነው። ታዲያ አሁን ለምንድን ነው ባህሉን የሻራችሁት? አሁን እኮ ቀን ቀን ነው እየመጣችሁ ያለው። አሁንማ እንደ ማስቸገር ስላደረገ ነው። ትንሽ ሌሊትም ሲሄዱ እንደ መጎዳትም እያሉ እንደ ዱርየውም ምኖም እንደ መጎዳት ሳንቲባላቸው እየመሰላቸው እንዲያ ሲሆን ጊዜ ያው ወደ ቀን አዙረነዋል። ሴቶቻችሁ በሌሊት መነሳት ልጅም ይዞ በሌሊት መሰቃየት ጥሩ ነው ትላለ? በተለይ ይሄ ስራ ለሴት ልጅ ጥሩ ነው? ተጥንት የወረደ ነዋ። ጥሩ ሆኖ አይደለም እኮ ያው ተቀባይነት ይኖረዋል አይደለም። ተጥንት የወረደ ስለሆነ አለ ሴት ደግሞ አሚን አይሄድም። መታወቂያችን ያው ግልጽነታችን፣ ሴት ይዘን አህያ ጭነን ስነር ነው። ይሄ ነው የኛ መታወቂያ። አሁን አንተ መቼ ሴት አለህ ከጎን? አሁንማ እንግዲህ እንደ ጊዜው ሆኗል። አውጭኝ አውጭኝ። እሷን በበኩሉ ያው እየሞከረች ነው። ያ ነው አንዱ ቤት ሲይዝ እሷም ፈቀቅ ብላ አንዱ ሰፈር ላይ ነው ያለች። በየብቻችን እየጮን ማለት ነው። አሁን እዚህ ምንድነው ቤት ተከራይታችሁ ነው ያላችሁት? አዎ፣ እዚህማ ኪራይ ነው። ስንት ብር ትከራያለ? ክራይኛ በቀን ነው እንደወለል ምን ከፍል፣ አምስት ብር እየከፈልን ያለ። አመሻሽ ላይስ የት ነው የምታመሹት? መሸሽ መዋ ብሎ ጉርስ አይቀር። ሴቶችም ያው ቡናቸውን አፈሉ፣ ጠላም ተሞከሩ ያው በጆክ ያመጣሉ ቁጭ ላሉ። እኛም ደግሞ ያው ተቀላቅለን ወደ ወደ መጠጡ ነው አይቀር። ያው እንግዲህ ጉረሯል፣ ወደኋላ የለም። ቁጠባ የሚባል ነገር የለም ማለት እኮ። አይ ቁጠባ እንደው ቢኖርም ልብ ያለው ይሞክራል። በስተቀረ ግን ለመጠጥ ደግሞ ወደኋላ የለም። አዎን ምንጊዜም ለወር ነው። ስለዚህ ከጆዳፍ ነው ኖሯችሁ ማለት ነው? ከጆዳፍ ነው። ስለዚህ እኛ እንደውም ለነገ የሚባል ነገር የለም። አሁን አሁን የመጣ ነው እንጂ አልፈጠረብንም። ደንም አናጣም ለምና አትጣ ተልምና አትውጣ ነው ያለን ሲሰራ ነው። እና የሚጨክንብንም የለም። አሁን ለህቱ ለወንድሙ የማያበድረውን እንደውኛ በቅ ስንል ደንገጥ ይልልናል። ሰው ማደር ያርጎልን ይሁን እንግዲህ አዎ ስሙንም መናገር ያልፈለገ ድምፁም እንዲቀረጽ ያልፈለገ አንድ አሚና ደግሞ እንዲህ ብሎኛል። ልመና የአባቴ የሆኑ እንጂ ጥሩ አርሶ አደር ነኝ። ደግሞም የናጠጥቆ ሀብታም ነኝ። እልፍኝና አዳራሽ ያለው ቤት አለኝ። በሬዎቹም አሉኝ። ግን ባለምን እቆመጣለሁ አለኝ። ከሰውነት ጋር በነበረኝ ቆይታ ሰውነት ከህዝቡ ብሎም ከማህበረሰቡ ራሱን ልዩ አድርጎ የገለጸበትን ሀሳቦች እንደገና ማስታወስ ጀመርኩ። ለምና አትጣ ተልምና አትውጣ ነው ያለን። የሚና ገበሬ የፍየል በሬ ታይቶ አይታወቅም። ሲጀመር ከሌላ ሰው ጋር አንጋባም። ግን በአንድ ማህበረሰብ ውስጥ በተለይ ከባህል ጋር በተያያዘ ራስን አግዝፎ ወይም አሳንሶ ከፍ ሲል ራስን ልዩ ፍጡር አድርጎ መቁጠር መነሻው ምንድን ነው? በባህር ዳር ዩኒቨርሲቲ የስነ ባህል መምህር የሆኑትን ዶክተር ዋልተ ንጉስ መኮንን ጠየኳቸው። እንግዲህ በእያንዳንዱ ማህበረሰብ ውስጥ የሚገለሉ ካስተድ የሆኑ ግሩፕስ አሉ። ራሳቸውን በተወሰን ነገር ለይተው የሚታወቁ ማለት ነው። እንግዲህ አመጣጣቸውን ወደኋላ ሄዶ ማየት ይፈልጋል። ለምን ራሳቸውን በዚህ ባህል ውስጥ አኖሩ፣ ለምን በዚህ ተለይተው እንዲታወቁ አደረጋቸው የሚለውን ወደኋላ ሄዶ መመርመር ይፈልጋል። ከመገኛ ቦታው አንፃር፣ ሁሉ አንዳንዴ በሀብት ክፍፍል ወቅት ድርሻን አለመያዝ ማህበረሰቡ ካለው ሀብት ከሪሶርሱ በሚሻሙበት ጊዜ አንዳንዴ ዘግቶ መምጣት ሊሆን ይችላል። ቀድሞ የያዘው ሀይል ቦታውን ከተቆጣጠረው። አሁን ለምሳሌ በእኛ ማህበረሰብ እነሱ ብቻ ሳይሆኑ የእጅ ሙያ ሀንድ ክራፍትም የተገለለ ነው፣ ካስተድ ነው ክሮፕስ። አሁን ከግብርናው በተለይ የግብርናው ነው ክብር ያለው ቦታ ያለው ማለት ነው። አሁን ግብርናው ቀድሞ የተሰራው ቦታውን የያዘው አካል አለ። ዘጊቶ ደራሹን ለማሳተፍ የተለያየ ስም የተለያየ መገለጫ በመስጠት የማግለያ ቴክኒኮች አሉ። የሀብቱ ተካፋይ ተቋዳሽ እንዳይሆኑ በጋብቻም ገብተው እንዳይተሳሰሩ በአንዱ መግቢያው መንገድ ጋብቻ ስለሆነ መተሳሰሪያው መንገድ አንዱ በዚህ ነው ሊገቡ የሚችሉ። ስለዚህ የጋብቻ እንዳይተሳሰሩ በመምረጫ መስፈርቱ ላይ የነውር ለምሳሌ በአጥንት በደም አንስማማም፣ በክብር አይመጥንም አይመጥኑንም በሚል እንዳይቀላቀሉና ከተቀላቀሉም የሀብቱ ተካፋይ እንዳይሆን የማግለያ ቴክኒኮች በተለያዩ የዓለማችን ክፍሎች አሉ እና ሁል ጊዜ እነዚህ ካስት ግሩፕስ ባሉበት ሶሳይቲ ውስጥ ሁል ጊዜ ታቦስ አሉ። ነውሮች፣ ማግለያ የፒሪቲ ና ዴንጀር የምላቸው የመንጻትና የመርከስ እሳቤዎች በጣም ጎልተው ይታያሉ። እነዚህ የማግለያ ቴክኒኮች ናቸው እና ብዙ የነውር አስተሳሰቦች ይጫናሉ እነዚህ ማህበረሰቦች መለያ ባህሪያቸውስ ምንድን ነው በጋብቻም ተለይተው ይታወቃሉ በስራ መስካቸውም ተለይተው ይታወቃሉ በአኗኗራቸውም ከሰዎች ጋር አይቀላቀሉም ከራሳቸው ቡድን ውጭ ከሌላው ጋር በተለያዩ የማህበሪያ መተሳሰሪያ መንገዶች የመገናኘት እድላቸው ጠባብ ነው አይተሳሰሩ ለምሳሌ ሌላው ማህበረሰብ በዝምድና ሲርቅ በስጋ ልገናኝ ሲል በክርስትና በጡት መጣባት በማደጎ በተለያየ መልክ የመተሳሰሪያና ዝምድና የመፍጠሪያ መንገዶች አሉ። በንስሓ አባት በተለያየ ይገናኛል። እነዚህ ግን ከሌላው ማህበረሰብ ጋር የሚተሳሰሩባቸው መንገዶች በጣም ይላለ እና ትክክለኛነታቸውን ለማጉላት ምንም አይነት የስነልቦና ጫና በውስጣቸው እንዳያድር ለመከላከል የሚተክሉት ደግሞ የእምነት ስርዓት አላቸው። ባህላዊ እምነት፣ ለምሳሌ በዚህ በመለመናቸው ምክንያት ልመናን ወደው ሳይሆን ተገደው እንዳመጡት አዲ ተክላሉ እና ባይለምኑ እጣ ፈንታቸው ምን እንደሚሆን ማለት ነው። ስለ ስነ ልቦናቸውን የማደላደያ ሌላ እንትን እንዳይጫናቸው የበታችነት ስሜት እንዳይሰማቸው ማምለጫ መንገድ በጽድቅ ይመስሉታል እና ለምሳሌ ከመንፈስ ቅዱስ ጋር ከዮብ ጋር እያነጻጸሩ እራሳቸውን። ለተቀደሰ ነገር እየሰሩት እንደሆነና ወደ ልዩ ቦታ የሚያስገባቸው ስራ አድርገው ባህሉን ይተክሉበታል ማለት ነው። ስለዚህ ይሄ ይሄ ነገር አለ። ስለዚህ አሁን ምንድን ነው በየትውልድ ውስጥ ይሄ ነገር እየሄደ ሲል ደካማዊ ስራ ባህልን ያመጣል። የልጆች የፈጠራ ችሎታቸው እየቀጨጨን የሚሄድ ትውልዱ ላይ ጥገኛ ጠባቂ ራሱን በተወሰነ በሌላዎች መስራት እየቻለ በሌላዎች እና ፕሮዳክቲቭ ሴክተሩ እየ እየሞተ እየቀዘቀዘ ነው መሄድ። ስለዚህ በእኛ ሀገር አንዱ የስንፍና የስራ ማጣት አካባቢን ተከፍሎ ላምልኖር አንዱ ምክንያት ሆነ። እንዲህ ነገሮች ሁሉ በየዘመኑ ሳይሆን በየጊዜው በሚቀያየሩበት ዓለም ውስጥ ሆነን ወደ ኋላ የኖረ ታሪክን አክብሮና እንግሶ በመያዝ ያውም የማይወዱትንና የማያከብሩትን ስራ እየሰሩ የሚኖሩ እነዚህ ሰዎች በምን አይነት የስነ ልቦና ተጽዕኖ ውስጥ ቢወድቁ ነው በማለት በባህር ዳር ዩኒቨርሲቲ ማህበራዊ ስነ ልቦና መምህር ከሆኑት ዶክተር ዮሐንስ አስማራ ጋር ቆይታ አደረጉ። ማህበራዊ ተጽዕኖ የሚባል አለ በሳይኮሎጂ ወይም ሶሻል ኢንፍሉወንስ የሚባል። ስለዚህ እያንዳንዱ ማህበረሰብ ወይም የማህበረሰብ አባል በማህበረሰብ ተጽዕኖ ውስጥ ይወድቃል። ያ ተጽዕኖ እንግዲህ አሉታዊም አዎንታዊም ሊሆን ይችላል። ግን ሁላችንም የዛ ባሪያዎች ነን ማለት ነው። በዛ ህግ ውስጥ ነው የምንተዳደረው ማህበራዊ ተጽዕኖ በሚባለው እና ይሄ ማህበራዊ ተጽዕኖ ሶስት አይነት መገለጫ አለው። ማህበራዊ ተጽዕኖ ግን ከመጀመሪያው ወደ ሁለተኛው፣ ከሁለተኛው ወደ ሶስተኛው ስሜት ተጽዕኖ እየበረታ እየበረታ እና ግልጽ እየሆነ ቀጥተኛ ያልሆነው ቀጥተኛ እየሆነ ያንንም ነገር ለመፈጸም ተግባሩ ውስጥ ለመሳተፍ ያለን ምንትን ይጀልጋሳይዳል። ስለዚህ እነዚህን ሰዎች ሶስተኛው ላይ ነው የምንጨምራቸው። እንግዲህ ይመስልሻል። የሶስቱም አይነት አንደኛ እንግዲህ እውቀት ምናምን የሚለው ነገር ባይሆን እንኳ ይሄ ኖርማቲቭ የሚባለው ነገር ባህሉ ሆኖ የቆየውን ነገር ጠብቆ መሄዱ ነገር እሱ ነገር አለ። ስለዚህ የመጀመሪያው መገለጫ አለ። ሁለተኛው ደግሞ አደራ ይባላል። ብዙ ጊዜ ይህንን ነገር ይህንን ባህል ለምሳሌ የቡና ሰረሞኒ ሊሆን ይችላል። የልብስ አለባበስ፣ የልብስ አይነቶች ምናምን ሊሆን ይችላል። ሌሎቹ ሌሎቹም ነገሮች አባቶች፣ ትላልቅ ሰዎች ማበረ የማህበረሰብ ምድ ይህን ነገር አደራ አቃጠላ አጠናክራችሁ ቀጥሉበት ምናምን ብለው ለቀጣዩ ትውልድ ለአዲሱ ትውልድ አደራ ይሰጣሉ። ስለዚህ ሰዎች በዛ አደራ መሰረት በዛ ጥያቄ መሰረት ያን ባህል ያን አለባበስ ያን የጭፈራ አይነት ያን የአመጋገብ እና ምግብ አይነት ሊቀጥሉበት ይችላሉ ማለት ነው። በዚህ ያ ከዚህ አንጻር ሁለተኛው መገለጫ አለ። ሶስተኛው ደግሞ ይሄንን ካላደረግክ ለምሳሌ፣ እኔ ኢንፎርማል የምሰማው ቀጥተኛ ባልሆነ መልኩ ለምሳሌ መቆመጥ ያመጣል፣ ይሄን ካልሰራ ሀብት አታገኝም፣ ወይም ሌላ ሌላ ጤና አታገኝም ምናምን ሊባሉ ይችላሉ ሰዎች ስለዚህ ኮማንድ ያለው ማለት ነው። ማስፈራሪ ያለው ዛቻ ያለው አደጋ እንዳለ የምናይበት ነገር አለ። ስለዚህ የሶስተኛው መገለጫ አለው ማለት ነው። እና በአብዛኛው የሶስቱን መገለጫ ይኖረዋል ብዬ ነው መስ በአሚናዎች ወይም በላሊበላዎች ዘንድ ባህልና ስራ ሆኖ የቀረውን ልመና ቅርጽና ይዘቱን ሊቀይር የሚያስችል መንገድ ይኖር ይሆን? ለዶክተር ዋልተ ንጉስ ያነሳሁት ጥያቄ ነበር። ምንድን ነው አካታች ሲስተም መፍጠር ነው። ኢንክሉሲቭ ማድረግ ነው። ኢንክሉሲቭ ዝም ብሎ አይመጣም። የኢኮኖሚ አቅምሽ ሲደረጅ፣ የቴክኖሎጂ ሲስፋፋ፣ በሀገር ውስጥ ልዩ ልዩ የስራ መስኮች ሲመጡ ሲሰፉ፣ የትምህርት እድል ሲከፈት፣ የሰው ልጆች እውቀት እየሰፋ ሲሄድ፣ ከቦታ ቦታ የመንቀሳቀስ የግሩፑ በአንድ ቦታ ላይ ብቻ ታጥሮ የነበረው እንቅስቃሴው ሲመጣ፣ እየተቀላቀለ ሲሄድ፣ እየደከመ እየደከመ እና መጨረሻ ላይ ወደ እንደ ማንኛውም ማህበረሰብ ራሳቸውን የሚያስተዳድሩበት ሁኔታ ይከሰታል ማለት ነው ስፔሻሊዜሽን ከመጣ የተለያዩ የስራ መስኮች ክብር ያገኛሉ አሁን ለምሳሌ በቀደመው ዘመን ካየሽ የሽመና ሙያ የተናቀ ነው በኛ ሀገር የብረታብረት ስራ የተናቀ ነው አዝማሪ የተናቀ ነው እነዚህ ሙያዎች አሁን ከግብርና ላይ ከሚተዳደሩ ሰው በላይ ሀብት ማመንጨት ጀምረዋል እና የተከበሩ ሙያዎች እየሆኑ ነው ሄዱ ስለዚህ የተወሰኑ ሙያዎች ላይ የተንጠለጠለውን አስተሳሰብ አማራጮችን በማስፋት ቴክኖሎጂውን በማሳደግ በሰው ልጆች መካከል ያለው ምን እየሰፋ ሄዳል፣ እያደገ ሄዳል፣ እውቀቱ ይሰፋል፣ ይጨምራል። ስለዚህ በእንደዚህ አይነት መካኒዝሞች ናቸው። እናቁም ብሎ በአዋጅ የምታደርገው አይደለም። ዝግጅቴን እያጠናቀቅኩ ነው፣ ግን ከሰውነት ጋር በነበረኝ ቆይታ አንችንማ ሳላሞግስሽ እንዲሁ አንሰነባበትም ብሎ ነበር። እኔም ለእናንተ መሰነባበቻ አደረግኩት። የከርሞ ሰው ይበላል እንኳን ተገናኘ ለሆዴም ለቀልቤም ደስ አለው። ይበላል ገንዘቡ ሳንዱ አምላክ ባድለው የኔ ሴት ወይዘሮ የሴት መይቲቱ ጥላት ምቀኛሽን ያስቀረው በከንቱ። ያንችንስ ምቀኛ፣ የአንቺን ሸረኛ በደሮ ጭሆቱ ያድርቀው መጋኛ ባያ ያሰቅሎ ያዙረው እንደኛ መቤት የነበረ ነው ማች ተልጆችሽ ጋር ያኑርሽ ዘላለም በዚህ ባለሽበት። እንደ ቢሻው ቢያደርግ ባምላክ ምን አለበት እንካበኝና ሆሬን ይበላውደስ ጥላት ሽን ያውድመው እንደ ብርብራው ገብስ እንዲያና ያሽን እንዲያና ሽን የሰቷ ይዘሮ የሆነው እንግዲህ እሺ። አመሰግናለሁ ሁላችሁ። ግቡልኝናት አስቴር ምስጋናውንና እንግዶቿን እናመሰግናለን። በዚህ የጎሳዬ ተስፋዬ ዜማ እስከ ማጠቃለያ ዜና እንሸኛችሁ። او تادي ابي اا اا اا اا اا اا اا اا اا اا اا اا

At the rule, dang it, I yelled not the future. The penachin,

I'm not sure you're የቅዳሜ ምሽት ፕሮግራማችን እየተገባደደ ነው። የተከበራችሁ አድማጮቻችን፣ የማጠቃለያ ዜና አሰምተን ይሆናል የምንሰናበተው። ለዛሬ አንድ ሁለት ደቂቃዎች አሉና አንድ ሙዚቃ መድገም ትችያለሽ እያለችኝ ነው ፕሮዲሰራችን ብርሃን ኃይሉ። አስቴር አወቀ እንቁጣጣሽ እያለች ትሸኛ። መልካም አዲስ አበባ ሰዓት አጥሮናል። የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር የሥራ አስፈጻሚ ኮሚቴ ዛሬ ስብሰባውን መጀመሩ ታውቋል። ስብሰባው በመጪው ድርጅታዊ ጉባኤ ዝግጅት ላይ እንደሚያተኩር ይነገራል። ኢትዮጵያ የባህር ኃይል እንዲኖራት ለማድረግ እንቅስቃሴዎች ተጀምረዋል ይላሉ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መከላከያ ሰራዊት ዋና ኤታማዦር ሹም ጄኔራል ሰዓረ መኮንን። ጀነራል ሳረ ይህን ያሉት የሰሜን እዝ የሀገር መከላከያ ሰራዊት አዲሱን ዓመት ምክንያት በማድረግ በመቀሌ ከተማ ዛሬ ባዘጋጀው መድረክ ላይ መሆኑን በዚያ የሚገኙ ዘጋቢያችን ሙልጌታ አጽባ ገልጾልናል። በቀጣዩ አዲስ ዓመት በኢትዮጵያ ዘመናዊ ቴክኖሎጂ የበለጸገ ሰራዊት ለመገንባት ታቅዶ እየተሰራ መሆኑን ጀነራል ሳረ ገልጸዋል። ለዚህም መንግስት የተለያዩ አደረጃጀቶች ቀርጾ ስራዎችን ጀምሯል ብለዋል። ከእነዚህ አደረጃጀቶች መካከል አገሪቱ በ2011 ዓ ም የባህር ኃይል ለመገንባት የሚያስችል ስራ የምትሰራ መሆኑ አንደኛው መሆኑን ተናግረዋል። የባህር በር የሌላት ሀገር የባህር ኃይል እንዲን እንዳይኖራት የሚያግድ ነገር የለም ሲሉም አስረድተዋል። ዜናው አበቃ። የአሜሪካ ድምጽ ራዲዮ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከምሽቱ 3 ሰዓት እስከ 4 ሰዓት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም እዚህ ላይ ፈጸመ። ያስተናገድኳችሁ ቆንጂታዬ ነኝ። ፕሮግራማችንን ብርሃን ኃይሉ መርታልናለች። ነገ እሁድ በሶስት ሰዓት የራዲዮ መጽሔት ይጠብቃችኋል። አብራችሁ እንድታመሹ እንጋብዛለን። ለዛሬ አብራችሁን ስለቆያችሁ እናመሰግናለን።